የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 22 2015 ዓ ም ዝግጅታችን ጀመረ። በሶማሊያ የመኪና አደጋ 11 ኢትዮጵያውያን ስደተኞች መሞታቸውን የተባበሩት መንግሥታት ድርጅት የስደተኞች ተቋም አይኦኤም አስታወቀ። በኢትዮጵያ በማንኛውም ክልል ውስጥ በተደራጀ መልኩ በውጊያ የተሳተፉ አካላት ትጥቅ እንደሚፈቱ የኢትዮጵያ ብሔራዊ ታድሶ ኮሚሽን አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻቸው። የተከበራቸው አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራ ሰዓት ድረስ አብረናችሁነን። እናንተ አብራችሁን ቆዩ። አሁን በቅድሚያ ወደ ሰአቱ ዋና ዋና የዓለም ዜናዎች እንለፍ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሜናዊ ሱዳን ውስጥ የወርቅ ማዕድን ቁፋሮ ስፍራ ተደርምሶ ቢያንስ 14 ሰዎች መሞታቸውን የአገሪቱ ባለሥልጣናት አስታወቁ። ሱዳንን ከግብፅ ጋር በሚያዋስናት አካባቢ የሚገኘው ጀበል አልአህማር የተባለው የወርቅ ማዕድን ማውጫ የተደረመሰው ትናንት ሐሙስ ሲሆን አሁን ያልተገኙ በርካታ የቁፋሮ ሠራተኞች እንዳሉ የመንግስቱ ዜና አገልግሎት አመልክተዋል። ሱዳን ውስጥ በማዕድን ማውጫ ቦታዎች አስፈላጊው ጥበቃ የጥንቃቄና እድሳት ደንብ ተግባራዊነት ደካማ በመሆኑ እንዲህ ያሉ አደጋዎች በተደጋጋሚ እንደሚደርሱ ተመልክተዋል። ብዛት ያለው ወርቅ አምራች በሆነችው በሱዳን እንደ ኤሮፓውያን አቆጣጠር በ2021 ዓ.ም ምዕራብ ኮርዱፋን ክፍለ ግዛት ውስጥ የወርቅ ማዕድን ቁፋሮ ስፍራ ተደርምሶ 31 ሰዎች እንደሞቱ ይታወሳል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሐሪስ አገራቸው ከታንዛኒያ ጋር ያላትን የንግድና የኢንቨስትመንት ትስስር ለማሳደግ እቅድ እንዳላት አስታወቁ። ሐሪስ ትናንት ሐሙስ ጉብኝታቸውን ሲያጠናቅቁ ከታንዛኒያ የመጀመሪያዋ ሴት ፕሬዚደንት ሳሚያ ሱሉ ሀሰን ጋር ሆነው በሰጡት ጋዜጣዊ መግለጫ በታንዛኒያ ኢኮኖሚና መዋለ ነዋይን ለማሳደግ የምጣኔ ሀብት ትስስራችንን ለማጎልበት አብሮ መስራትን የጋራ ግባችን አድርገናል ብለዋል። ለዚህም በርካታ እቅዶች መዘጋጀታቸውን የገለጹት ምክትል ፕሬዚዳንቷ የዩናይትድ ስቴትስ አስመጪና ላኪ ኤግዚም ባንክ በሁለቱም አገሮች መካከል ያለውን የኢንቨስትመንት መጠን ለማሳደግ እንዲሰራ ከአዲስ የመግባቢያ ስምምነት መደረሱን አስታውቀዋል። ዩናይትድ ስቴትስ ውስጥ ያሉ የአሜሪካ ኩባንያዎች ወደ ታንዛኒያ ለመሰረተ ልማት፣ ለትራንስፖርት፣ ለዲጂታል ቴክኖሎጂ፣ ለአየር ንብረት፣ ለኃይል ደህንነትና የኃይል አመንጪነት ዘርፍ የሚውሉ ሸቀጦችና አገልግሎቶችን እንዲልኩ ሁኔታዎችን ያመቻቻል ላሉት ለዚሁ ባንክ እስከ 500 ሚሊዮን ዶላር ድጋፍ እንደሚሰጥም ሐሪስ አስረድተዋል። ዩናይትድ ስቴትስ ለታንዛኒያ የ560 ሚሊዮን ዶላር እርዳታ ቃል የገባች ሲሆን የዩናይትድ ስቴትስ ምክር ቤት ያጸድቀዋል ተብሎ እንደሚጠበቅ ሮይተርስ ዘግቧል። ምክትል ፕሬዚዳንቷ የታንዛኒያ ጉብኝታቸውን አጠናቀው ወደ ዛምቢያ ያቀኑ ሲሆን የፊታችን እሁድ ወደ ዋሽንግተን እንደሚመለሱ ተዘግበዋል። የአፍሪካ የሳህል ክልል በልማት ለመበልጸግ የደህንነት ፈተናዎቹን ማሸነፍ አለበት ሲሉ በክልሉ የሁለት ቀናት ጉብኝታቸውን ያጠናቀቁት የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ አሳሰቡ። የሳህል አካባቢ ለዓመታት በጂሃዲስቶች ሁከት የተወረሰ ሲሆን ማሊ 11 ዓመታት የዘለቀውን ሁከት ለማስቆም ስትታገል ቆይታለች። በአካባቢው ያለው አለመረጋጋት ምክንያት በመቶ ሺዎች የተቆጠሩ ሰዎች ተገድለዋል፣ ሌሎች በብዙ መቶ ሺዎች ደግሞ ከቤት ንብረታቸው ተፈናቅለዋል። በከባድ ሁከት ከሚታመሱ ድሃ ሀገሮች አንዷ። ሌላይቱ የክልሉ ሀገር ቡርኪና ፋሶም በአውሮፓውያኑ የቀን አቆጣጠር በ2022 ወታደራዊ መፈንቅለ መንግስቶች ተፈጽመውባታል። እነዚህም ችግሮች የጠቀሱት የዓለም ባንኩ ፕሬዝደንት ደህንነት ለልማት ወሳኝ መሆኑን እንገነዘባለን፣ በሳህል ውስጥ ያለው የደህንነት ሁኔታ ከባድ ፈተና ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ጉብኝት ካካሄዱ ከሁለት ሳምንታት በኋላ አህጉሪቱን የጎበኙት ዴቪድ ማልፕስ የዓለም ባንክ ለኒጀር ለሳህልና በአጠቃላይ ለአፍሪካ ድጋፍ እንደሚሰጥ ሳረጋግጥ በደስታ ነው ሲሉ በጉብኝታቸው ማጠናቀቂያ ላይ መናገራቸውን አዣንስ ፍራንስ ፕሬስ አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ሪፐብሊክ እየተካሄደ ያለው ግጭት የአገሪቱን በጭካኔና በሰቆቃ ዙሮች የተከተታት ሲሆን ይህም ጦርነቱ እስኪያበቃ ድረስ ይቀጥላል ሲሉ የሰብአዊ መብት ባለሙያዎች አስጠንቅቀዋል። በዲሞክራቲክ ሪፐብሊክ ኮንጎ ያለውን የሰብአዊ መብት ሁኔታን በጥቅል ለመመርመር ትናንት ሐሙስ፣ በተባበሩት መንግስታት የሰብዓዊ ጉዳይ ምክር ቤት የተሰበሰቡት ባለሙያዎች የሰብአዊ መብቶች የፖለቲካ፣ ሲቪክ መብቶች ላይ የሚያደርሰው ጥሰትና ከተባባሱት ግጭቶች ጋር ተያይዘው የሚደርሱ ጥቃቶች መባባሳቸውን አመልክተዋል። ሁኔታዎች ምክር ቤቱ ባለፈው ጥቅምት ከተመለከታቸው ወዲህ የበለጠ እየተበላሸ መሆኑንም አስታውቋል። የተባበሩት መንግስታት በኮንጎ ምስራቃዊ ግዛት በተፈጠረው ግጭት 107 ህጻናትን ጨምሮ በትንሹ 1338 ሰዎች መሞታቸውና ከ6 ሚሊዮን በላይ ሰዎች መፈናቀላቸውን አስታውቀዋል። የደቡብ አፍሪካ ማዕከላዊ ባንክ የብድር ወለድ መጠኑን ከተጠበቀው በላይ በማድረግ በ7.7 ከመቶ ማሳደጉን አስታወቀ። ባለፈው ወር በደረሰው የኤሌክትሪክ ኃይል መቆራረጥ በተፈጠረ የኃይል እጥረት የአገሪቱ ኢኮኖሚ ሰባት ከመቶ ጭማሪ ባሳየው የዋጋ ግሽበት መመታቱም ተነግረዋል። ኢኮኖሚስቶች ባልጠበቁት መንገድ በግማሽ ከመቶ ያህል ጨምሯል የተባለው የማዕከላዊ ባንኩ የወለድ መጠን ለዘጠነኛ ጊዜ የተደረገ ጭማሪ መሆኑም ተመልክተዋል። የማዕከላዊ ባንኩ ገዥ ሌትስጃ ኒያውጎ የኤሌክትሪክ ኃይል፣ የነዳጅ፣ እና የምግብ ሸቀጦች ዋጋ ግሽበቱን እያባባሶች መሆኑን ተናግረዋል። ብሔራዊ ባንኩ የግሽበት መጠኑን ከ3 እስከ 6 ከመቶ ለማድረስ ማቀዱም ተገልጸዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ ኤሮፓ አቆጣጠር በ2016ቱ የምርጫ ዘመቻ ወቅት የወሲብ ፊልም ተዋናይቱን ስቶርሚ ዳንኤልስን ዝም ለማሰኘት ገንዘብ ከፍለዋታል በሚል እንዲከሰሱ በኒውዮርክ ከህዝብ የተውጣጡ ዳኞች ወይም ግራንድ ጁሪ ትናንት ሐሙስ ውሳኔ ሰጥተዋል። በወንጀል መከሰስ ዶናልድ ትራምፕ የመጀመሪያው የዩናይትድ ስቴትስ ፕሬዝደንት ሆነዋል። ዶናልድ ትራምፕ የጥፋተኝነት ውሳኔ ባይሰጣቸውም ሁለት ጊዜ በዩናይትድ ስቴትስ ምክር ቤት ከስልጣን እስከ ማንሳት የሚችል ክስ ቀርቦባቸው እንደነበር ይታወሳል። እንደ ኤሮፓ አቆጣጠር በ2020 ፕሬዝደንታዊ ምርጫ የተሸነፉት ዶናልድ ትራምፕ ይህ የክስ ውሳኔ የመጣባቸው በመጪው የ2024 ምርጫ ተወዳድረው እንደገና ዋይት ሀውስ ቤተ መንግሥት ለመመለስ ጥረት እያደረጉ ባሉበት በዚህ ወቅት ነው። የኒውዮርኩ የክስ ዝርዝር ይፋ ባለመደረጉ በምን ያህል የወንጀል ክሶች ሊከሰሱ እንደሚችሉ በግልጽ አይታወቅም። የአሜሪካው የዜና ማሰራጫ ቴሌቪዥን ሲኤንኤን ከ30 በላይ ክሶች የተመሰረቱባቸው መሆኑን አመልክተዋል። የትናንቱ ከህዝብ የተወጣጡ ዳኞች ውሳኔ በዋሽንግተን ከፍተኛ ንግግርና ክርክር ቀስቅሰዋል። በውሳኔው የተቆጡ ሪፐብሊካኖች ዲሞክራቶችን ለፖለቲካ መሳሪያነት እየተጠቀሙበት ነው ሲሉ፣ ዲሞክራቶች በበኩላቸው ማንም ከህግ በላይ ስላልሆነ ትራምፕ መከሰስ አለባቸው እያሉ ነው። በመጨረሻም በገጠማቸው የመተንፈሻ አካል ህመም ሮም ውስጥ በሚገኝ አንድ ሆስፒታል፣ ሌሊቱን ያሳለፉት የ86 ዓመቱ የሮማው ሊቃነ ጳጳስ አቡነ ፍራንሲስ ትናንት ሐሙስም የሚሰጣቸውን ህክምና መከታተል መቀጠላቸውን ቫቲካን አስታወቀች። ሊቀጳጳሱ ከትናንት በስቲያ ረቡ ጄሚሊ ወደ ተባለው ሆስፒታል የተወሰዱት ቀደም ሲል በነበራቸው የምርመራ ቀጠሮ መሆኑን የቫቲካን ቃል አቀባይ ቢገልጽም ወደ ኋላው በወጣው መግለጫ ግን ፍራንሲስ የመተንፈስ ችግር ያለባቸው መሆኑን በመግለጻቸው እንደሆነ ተመልክተዋል። የምርመራ ውጤት ከኮቪድ-19 ጋር ያልተገናኘ የመተንፈሻ ሕመም መኖሩን ያሳየ በመሆኑ ለተወሰኑ ቀናት ተገቢውን የሆስፒታል ሕክምና ክትትል ያስፈልጋቸዋል ሲሉ የቫቲካን ቃል አቀባይ ማቴዎ ብሩኒ ተናግረዋል። የቫቲካን ምንጮችን ጠቅሶ ኤኤፍፒ እንደዘገበው ሊቀጳጳሱ ሐሙስ ማለዳ የነበራቸው ቀጠሮዎች በሙሉ ተሰርዘዋል። የአቡነ ፍራንሲስ ሆስፒታል መግባት ረቡዕ ምሽት በርካታ ጋዜጠኞችን ከሆስፒታሉ ውጪ እንዲሰበሰቡ ያደረጋቸው መሆኑም ተነግረዋል። አጋጣሚው የተፈጠረው በብዙ የክርስትና እምነት ተከታዮች ዘንድ የሚከበረው የፋሲካ በዓል ከመምጣቱ ጥቂት ቀናት በፊት ነው። ባለፉት ዓመታት ፍራንሲስ የገጠማቸው ከባድ የጉልበት ሕመም ዊልቸር እንዲጠቀሙ ያስገደዳቸው መሆኑም በዘገባው ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታ፣ እንደ ዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 22 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሆነው የአብይር ዘገባ ንለፍ። የተባበሩት መንግስታት ድርጅት የስደተኞች ተቋም ወይም አይኦኤም በሶማሊያ ቦሳሶ አካባቢ በደረሰ የመኪና አደጋ አስራ አንድ ኢትዮጵያውያን ስደተኞች መሞታቸውን አስታወቀ። ባለፈው ማክሰኞ ባጋጠመው በዚሁ አደጋ ቢያንስ ሀያ ሰዎች ጉዳት እንደደረሰባቸው የተቋሙ መግለጫ አክሎ አመልክቷል። ስደተኞቹ በህገወጥ የሰዎች አዘዋዋሪዎች በመጓጓዝ ላይ እንደነበሩ የጠቀሰ ሲሆን የኤደን ባህረ ሰላጤን በማቋረጥ ወደ የመን የመሻገር እቅድ እንደነበ እንደነበራቸውም አይኦኤም ገልጿል። የተቋሙ የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይ ይቮኒ እንደጌ ለአሜሪካ ድምጽ ሲናገሩ የአደጋውን ሰለባዎች ዝርዝር መረጃ ማግኘት ባይቻልም የሟቾቹ ስደተኞች ኢትዮጵያውያን እንደሆኑ እናምናለን ብለዋል። ባለፉት ዓመታትም በዚሁ ሕገ ወጥ አዘዋሪዎች መስመር በርኳቶች እንደሞቱ የደረሱበት እንደጠፋና በባህር እንደሰጠሙም ቃል አቀባዩ አስታውሰዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የተባበሩት መንግስታት የስደተኞች ተቋም አይኦኤም በሶማሊያ ቦሳሶ በተባለ አካባቢ በደረሰ የመኪና መገልበጥ አደጋ ከተሳፋሪዎቹ መካከል አስራ አንድ ኢትዮጵያውያን ስደተኞች መሞታቸውንና ቢያንስ ሃያ ሰዎች ጉዳት እንደደረሰባቸው አስታውቋል። ስደተኞቹ በሕገ ወጥ የሰዎች አዘዋዋሪዎች አማካኝነት በሶማሊያ ቦሳሶ በኩል አድርገው የኤደን ባሕረ ሰላጤን በማቋረጥ ወደ የመን ለመሻገር አቅደው እንደነበርም አይኦኤም በመግለጫው ጠቅሷል። አደጋው በደረሰበት ስፍራ የነበሩ የአካባቢው ሰዎች የ አስራ አንድ ተሳፋሪዎችን አስከሬንና ከባድ ጉዳት የደረሰባቸውን ሀያ ሰዎች ወደ ቦሳሶ አጠቃላይ ሆስፒታል መውሰዳቸው ተገልጿል። ሆኖም ተቋሙ የተጎጂዎቹን ዝርዝር መረጃ ማግኘት እንዳልቻለ የአይኦኤም የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይ ይቦኒ ንደጌ ተናግረዋል። የስደት መስመሮቹ በህገ ወጦች የሰዎች አዘዋዋሪዎች የሚለዩ ናቸው። ከአካባቢው ባለስልጣናትና ከጸጥታ አካላት እይታ ለመሰወር ተብሎ ስለሚዘጋጅ እንዲህ አይነት አደጋ በሚደርስበት ጊዜ እንኳን መረጃ ለማግኘት አዳጋች ይሆናል። የስደት መስመሮቹ በጣም ሩቅ ናቸው። ጉዞው በጨለማ ነው የሚደረገው። ስለዚህ በዚህ አደጋ ያለቁ ስደተኞች ዝርዝር መረጃ በትክክል ምን እንደሆነ አናቅም። ማንነታቸውን በተመለከተ ግን የኢትዮጵያ ዜጎች እንደሆኑ ነው የምናምነው አይኦኤም የአሁኑን አደጋ ጨምሮ ባለፉት አምስት ዓመታት ከምስራቅ አፍሪካ ወደ የመንና ሳዑዲ አረቢያ በሚደረግ ህገወጥ ስደት ምክንያት ወደ 1100 ስደተኞች መሞታቸውንና መጥፋታቸውን አሳውቋል። የአይኦኤም የምስራቅ አፍሪካና የአፍሪካ ቀንድ ቃል አቀባይዋ ወኒ ንደጌም የምስራቁ የስደት መስመር አሳዛኝ ክስተቶችን በተደጋጋሚ እንደሚያስተናግድ ገልጸዋል። ይህንን የመሰሉ አሳዛኝ አደጋዎችን መዝግቧል። ባለፉት ዓመታት ከምስራቅ አፍሪካ በዋናነትም ከሶማሊያ ከጅቡቲና ከኢትዮጵያ ከዚህ የስደት መስመር በመነሳት በኤደን ባህረ ሰላጤ አድርገው ወደ የመን ለመሻገር የሞከሩ በመቶዎች የሚቆጠሩ ስደተኞች ሕይወታቸውን አጥተዋል። ስደተኞቹ ይህንን የሚያደርጉት ወደ የመን ድንበር ለመድረስና ከዚያም የስራ ዕድል ፍለጋ ወደ ሳውዲ አረቢያና ወደ ሌሎችም የሰላጤው ሀገራት ለመሸጋገር ነው። በዚህ መሰሉ አሳዛኝ የመንገድ ላይ አደጋ ምክንያት ከሚያልቁት በመቶዎች የሚቆጠሩ ስደተኞች በተጨማሪ በርካቶች የኤደን ባህረ ሰላጤን ሲያቋርጡ በባህር ውስጥ ሰጥመው እንደሚሞቱ እናውቃለን። በዚሁ መስመር በሺዎች የሚቆጠሩ ስደተኞችም ጠፍተው እንደቀሩ ይታመናል። የስደተኞች ተቋሙ መግለጫ እንደሚያሳየው ከሦስት ዓመታት በፊት በኢትዮጵያ የተደረገ አንድ የቤተሰብ ጥናት ከ2007 ዓ.ም ወዲህ ብቻ 50ሺህ የሚሆኑ ሰዎች እንደወጡ መቅረታቸውን ቤተሰቦች አመልክተዋል። የጸጥታ ችግርና የገንዘብ እጥረት የተሟላ ጥናት ለማድረግ እንቅፋት ስለሚሆኑ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል መግለጫው ያሳያል። ስደተኞች በሶማሊያና በጅቡቲ በኩል አድርገው ወደ የመንና ሳዑዲ አረቢያ የሚሄዱበት የምስራቁ መስመር ዋናው የሕገ ወጥ አዘዋዋሪዎች መተላለፊያ እንደሆነ መግለጫው አሳይቷል። በመስመሩ የሚሰደዱት አብዛኞቹ ሰዎችም ድህነትን፣ ድርቅንና ግጭትን ሸሽተው ከሀገራቸው የሚወጡ ኢትዮጵያውያንና ሶማሊያውያን እንደሆኑ ተገልጿል። ስደተኞቹ በጉዞአቸው ወቅት ለግርፋት፣ ለእገታ፣ ለእስር፣ ላስገድዶ መድፈር፣ ለዘመናዊ ባርነትና ለአካላዊ ጥቃት እንደሚዳረጉ መግለጫው አትቷል። ይህም ሁሉ ሆኖ በዚሁ መስመር የሚጓዙት ሰዎች ቁጥር ከመቀነስ ይልቅ እየጨመረ እንደሆነ መግለጫው አመልክቷል። በዚህ ዓመት በጥርና በየካቲት ወራት ብቻ አይኦኤም 21469 ስደተኞች በዚሁ መስመር ወደ የመን መግባታቸውን መዝግብ ያለው ይላል። ይህ አሃዝ ካለፈው ዓመት በተመሳሳይ ጊዜ ከተመዘገበው 14298 ስደተኞች ጋር ሲነጻጸር ብላጭ እንደሚያሳይ መግለጫው አትቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የአብይር ዘገባውን ነበር የተከታተላችሁት የትንታኔው መጽሔት ይቀጥላል። በማንኛውም የኢትዮጵያ ክልል ውስጥ በተደራጀ መልኩ ውጊያ ውስጥ የተሳተፉ አካላት ትጥቅ እንደሚፈቱ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታወቀ። ብሔራዊ ተሃድሶ ኮሚሽን ዛሬ በባህር ዳር ከተማ የቀድሞ ተዋጊዎችን መልሶ ለማቋቋምና በጦርነት የወደሙ ተቋማትን መልሶ ለመገንባት የሚያስችል ውይይት በአማራ ክልል ከፍተኛ አመራሮች ጋር አድርጓል። የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ በውይይቱ ላይ እንደተናገሩት በማንኛውም ውጊያ ወይም a twist. በቡድን ተደራጅቶና ታጥቆ ወደ ውጊያ የገባ የቀድሞ ተዋጊ ትጥቅ ይፈታል ብለዋል። የቀድሞ ተዋጊ ማነው? ትጥቅ ለማስፈታት የሚያስችል መተማመንስ አለ ወይ? በትግራይ ክልልስ ያሉ ታጣቂዎች ገና መች ትጥቅ ፈቱ? በሚል ለተነሳላቸው ጥያቄም ኮሚሽነሩ ምላሽ ሰጥተዋል። የአማራ ክልል ምክትል ርዕሰ መስተዳድር አቶ ጌታቸው ጀንበር በበኩላቸው በክልሉ ሰላምን በማስፈን ልማት ላይ ትኩረት እንዲደረግ ጥረታችንን እንቀጥላል ን ብለዋል። አስቴር ምስጋናው ተጨማሪ አላት። የኢትዮጵያ ብሔራዊ ተሀድሶ ኮሚሽን ዛሬ በባህርዳር ከተማ ከአማራ ክልል ከፍተኛ አመራሮች ጋር በጦርነት በወደሙ ተቋማት መልሶ ግንባታና በቀድሞ ተዋጊዎች መልሶ ማቋቋም ዙሪያ ውይይት አድርጓል። የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ ትጥቅ የማስፈታቱን ስራ በሰሜኑ የሀገሪቱ ክፍል ብቻ ሳይሆን በሌሎች ሰባት ክልሎችም ይከናወናሉ ሲሉ ተናግረዋል። በጦርነቱ የተሳተፉ ትጥቅ አስፈትተን ወደ ሰላማዊ ሕይወት እንዲገቡ ከማድረግ አኳያ በትግራይ፣ በአማራ፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያ እንደዚሁም ሁኔታዎች ሲመቻቹ በሮሚያ ያሉትን የቀድሞ ተዋጊዎች የምንላቸውን የማቋቋም ስራ እንሰራለን። በውይይቱ ላይ የቀድሞ ተዋጊ ሲባል ምን ማለት ነው? ተብለው ከጋዜጠኞች ለቀረበላቸው ጥያቄ የኮሚሽኑ ዋና ኮሚሽነር አምባሳደር ተሾመ ቶጋ ሲመልሱ በሰሜኑ የሀገሪቱ ክፍል በተደረገው ጦርነት የተሳተፉትን ብቻ ሳይሆን በየትኛውም ክልል ውስጥ በተደራጀ መልኩ በውጊያ ተሳትፎ ያደረጉትንም እንደሚያካትት አስረድተዋል። ተዋጊዎች የሚባለው ደንቡ ዲፋይን አድርጓልና በተደራጀ አካል ውስጥ ተደራጅተው ትጥቅ ይዞ ውጊያ ላይ የተሳተፉ ነው። ሁለተኛ የሰሜኑን ግጭት ብቻ ይመለከታል ወይም ምንም ጥያቄ የምነሳለ፣ ከዛ አኳያ ግን ግልጽ ነው። በማንኛውም የኢትዮጵያ ክልል ጦር አንስቶ ግጭት ውስጥ የገቡ ግን ትጥቅ ፈቱ፣ ወደ ሰላማዊ ህይወት ለመምጣት የመጡትን ሁሉ ያካትታል። ስለዚህም ሁሉም አካባቢ ያሉት በተቀመጠው መስፈርት መሰረት መስፈርቱን የሚያሟሉ መስፈርቱ ሊያጨቃጭ ግልጽነት ሊጎላው የሚችልበት ሁኔታ ሊኖር ይችላል። ግን ይሄ እንዳይሆን አንደኛ መከላከያ፣ ሁለተኛ እኛ አለን፣ ሶስተኛ ክልሉ አለ እና ሌሎች ጉዳዩ የሚመለከታቸው አካላት አሉ። እነዚህ አካላት አንድ ላይ ሆነን በምንሰራበት ጊዜ ብዙ ችግር ይፈጥራል ብለን እናስብም እና አምባሳደሩ የቀረበላቸው ሌላው ጥያቄ ትጥቅ ለመፍታት የሚያስችል መተማመንስ አለ ወይ የሚል ነው። ዋና ኮሚሽነሩ መተማመን የብዙዎችን የጋራ ተሳትፎ እንደሚጠይቅ በጠቆመው ምላሻቸው በኢትዮጵያ የሰላምና ዲሞክራሲ ግንባታ ጥረት ኮሚሽኑ በሚሰራው ስራ ብቻ ለውጥ ይመጣል ተብሎ መታሰብ እንደሌለበትና የሚመለከታቸውን አካላት ወሳኝ ተሳትፎ እንደሚጠይቅ አስገንዝብ። ስጋት እንደምኖር ታሳቢ እናደርጋለን። ለዛ ነው ትጥቅ ከመደበኛ የሎ ኢንፎርስመንት ኤጀንሲስ ውጭ ያሉ አካላት ትጥቅ እንዲፈቱ ይደረጋል ሲባል ሁሉም አካባቢ በዛ መካከል ጥቃት ይደርስበኛል የሚል ስጋት መኖር የለበትም። ምክንያቱም መንግስት ኃላፊነት አለበት። ሁሉም አካባቢ መንግስታት አሉ፣ የክልል መንግስታት አሉ፣ የፌደራል መንግስት አለ። ስለዚህ አንድ አካባቢ ትጥቅ በሚፈታበት ጊዜ ያንን የደህንነት ሁኔታ የሚያሟላ አገራዊ የሎ ኢንፎርስመንት ተቋማት አሉ። መከላከያ ሰራዊት አለን፣ ፌደራል ፖሊስ አለን፣ ብሔራዊ ደህንነትና መረጃ አሉ፣ ሌሎች አካላት አሉ። ክልሎች የራሳቸው ፖሊስ አላቸው ከክልሎች አቅም በላይ የሚሆን ነገር ካለ ፌደራል መንግስት። ኮሚሽኑ ዛሬ በአማራ ክልል ካደረገው ውይይት ቀደም ሲል በቅርቡ በትግራይ ክልልም መሰል ውይይት ማድረጉ ይታወቃል። በፌዴራል መንግስቱና በህወሀት መካከል ፕሪቶሪያ ላይ በተደረገው የሰላም ስምምነት መሰረት ህወሀት ትጥቅ ሙሉ በሙሉ ፈትቷል ወይ ተብሎ ለተነሳው ጥያቄ ምላሽ የሰጡት የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደረቤ መኩሪያ ናቸው። ትጥቅ በተመለከተ በአጭሩ ለመመለስ በስምምነቱ መሰረት መጀመሪያ ከባድ መሳሪያ ይፈታል፣ ከሌሎች በጦርነቱ የሚሳተፉ አካላት ከትግራይ አካባቢ ይወጣሉ የሚል ስለነበር እሱ ሙሉ በሙሉ የተተገበረ ነው። ህወሓት ታጥቆት የነበረው ከባድ መሳሪያ ተሰብስቦ ሁለት ማዕከላት ላይ ታዛቢዎች የአፍሪካ ህብረት የቁጥጥር ቲሙ ባለበት ርክክብ ተደርጓል። መከላከያ ሙሉ በሙሉ ተቀብሎ ወደ ሌላ ቦታ፣ ወደ ማግለያ ቦታ ተጓጉዟል። ይሄ የተረጋገጠና የተሳካ ስራ ነው። ቀጥሎ በስምምነቱ መሰረት የቡድን ትጥቅና የነፍሶ ከፍ ትጥቅ የማስፈታት ነው። እውነት ነው። ጥያቄው እንደተባለው እስካሁን ድረስ በዚህ ደረጃ የተሰራ ነገር የለም። ነገር ግን ያልተሰራበት ምክንያት የኮሚሽኑ መቋቋም ስራ መጀመር እና ቅድሚያ ሁኔታዎች እንዲያሉት ቅድሚያ ሁኔታዎች መሟላት ነበረባቸው። ዝም ብሎ የሆነ ጣቢያ ሰብስቦ መመዝገብ ምናምን አይቻልም። ብዙ ነው ቁጥሩ። ትጥቁም ተሰብስቦ ማነጅ መደረግ አለበት። የሰው ኃይሉም ተሰብስቦ ኑሮ መምራት አለበት። በጣም ብዙ ኃይል ነው። ስለዚህ ይህን የሚያደርግ የሚያስችል አቅም በኮሚሽኑ መሟላት ነበረበት። ከዚህ በተጨማሪ በክልሉ የተሟላ በስምምነቱ መሰረት የኢንትሪም አድሚኒስትሬሽኑ መቋቋም አለበት። ሕጋዊ የሆነ አካል ጋር ነው መስራት የሚቻለው ዚህ በዚህ መሰረት ጊዜው አስተዳደሩ ተቋቁሞ ስራ እየጀመረ ነው። ያው እንደሰማችሁት ኮሚሽኑም ይሄን ለመስራት የሚያስችሉት የቅድመ ሁኔታ ስራዎችን እያጠቃለልን ነው። ከዚህ በኋላ ቀሪ የጦር መሳሪያና የሚመዘገበ ሊጅብል የሆነው በዚህ በክራይቴሪያው መሰረት የሚገባውን ሀይል የማደራጀት የማሰባሰብ ወደ የተመረጡ ማዕከላት እና የመመዝገብ ስራ በቅርቡ እንጀምራለን። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር በበኩላቸው በክልሉ ሰላምን በማስፈን ልማትን ለማጠናከር ጥረታችንን እንቀጥላለን ብለዋል። የታድሶ ኮሚሽኑን ይህንን ይዞ የሰላም ሀሳብ በሰው አምሮ ውስጥ እንዲመቅል እንዲያለ ስፋርባ ከማለት ጀምሮ ተጨባጭ ድጋፍ በማለት

መካከል ማረጋገጥ እንደሚጠብቃለን። የኢትዮጵያ ብሔራዊ ታድሶ ኮሚሽን የፌዴራሉ መንግስትና ህወሀት በደቡብ አፍሪካ ፕሪቶሪያ ላይ ከተፈራረሙት የሰላም ስምምነት በኋላ ነው የተቋቋመው። ዋና ተልዕኮ በጦርነት የወደሙ ተቋማትን መልሶ መገንባትና የቀድሞ ተዋጊዎችን መልሶ ማቋቋም እንደሆነ መገለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ነው፣ ባህርዳር። በተከታዩ ዘገባ ደግሞ ወደ ደቡብ ክልል ነው የምናልፈው። በኢትዮጵያ ደቡብ ክልል ለድርቅ የተጋለጡ አርብቶ አደሮች በቂ ሰብአዊ እርዳታ እንዳልቀረበላቸውና ከብቶቻቸውም እየሞቱባቸው እንደሆነ አስታውቀዋል። በምግብ እጥረት የተዳከሙት አርሶ አደሮቹ ለበሽታ መጋለጣቸውንና አንዳንዶቹም በተያያዥ ጉዳቶች እየሞቱ መሆኑን ተናግረዋል። የክልሉ አርብቶ አደሮች ጉዳይ ቢሮ እንደገለጸው ከአራት መቶ ሺህ በላይ አርብቶ አደሮች በክልሉ ለተከታታይ ዓመታት ለዘለቀው ድርቅ ተጋላጭ መሆናቸውን ገልጿል። በድርቁ ምክንያት የሞተ ሰው የለም ያሉት የቢሮው ኃላፊ አቶ ሎሬ ካኩታ ከሰባ ሺ በላይ ከብቶች መሞታቸውንም አስታውቀዋል። ዮናታን ዘብዲዮስ ዝርዝር አለው። የአሜሪካ ድምጽ ድርቁን በተመለከተ ካነጋገራቸው የደቡብ ኦሞዞን ነዋሪዎች ውስጥ አንዱ የሆኑት የሀመር ወረዳ ነዋሪ አቶ አምቡለ ኬሎ ድርቁ ከፍተኛ ጉዳት እያደረሰ ነው ሲሉ ተናግሯል። ከብት የለም እኮ በአጠቃላይ ወደ ስልሳ ምናምን ከብት ነበረን። ከዛው እንዳለ የለም። ወደ አስራ አምስት ይቀረናል። እሱም በቃ ያው አሰጊ ነው። ወደ ሶስት ከብትና አራት ከብት አሁንም ተኝቶ አይነሰም። በቃ ያው ይተርፋል ብዬ አልገመትም። መኖ የለም። ውሃ አለ። መኖ በመጀመሪያ ባልቶ ውሃ ሲጠጣ ነው የሚኖረው። በደቡብ ኦሞ ዞን ከአራት መቶ ስልሳ አምስት ሺህ በላይ አርብቶ አደሮች መኖራቸውን የጠቀሱት የክልሉ የአርብቶ አደሮች ጉዳይ ቢሮ ኃላፊ አቶ ሎሬ ካኩታ ለአመታት ዘልቋል ላሉት ድርቅ መጋለጣቸውና ብዙዎቹ የአስቸኳይ ጊዜ የምግብ እርዳታ ለመጠበቅ መገደዳቸውን ገልጿል። የድርቁን ጉዳት ለመቀነስ ከብቶችን ወደ ሌላ ስፍራ ለማጓጓዝ ጥረት ቢደረግም የመንግስት ችግር ተዘጋጅቶ አለመጠበቅ እንደሆነ ማስረድተዋል። የወረዳዎቹ ስቶሮች ገንብተናል፣ ከሰባ ሺ በላይ ሊይዝ የሚችል ቤል ማለት ነው። ስለዚህ ለቀጣይ ፌደራል ላይ የላክናቸው ፕሮፖዛሎች እነሱ ጸድቆ ሲመጡ አውቶማቲካሊ ይህን ዓመት እስከመጨረሻ በደንብ አድርገን ተዘጋጅተንበት፣ ቀጣይ ዓመት ላይ እነዚህ ነገሮች ሊያጋጥሙ ስለሚችሉ ሊያጋጥሙ ስለሚችሉ ከወዲህ ለመዘጋጀት እንደ ቢሮ በፕላን ደረጃ እነሱ ነገሮች ያዘንበት ናቸው። እንትኖች አሉ። ትልቁ ችግር ያየነው በዚህ አራት ዓመት ውስጥ ተዘጋጅቷ ለመጠበቅ ተዘጋጅቷ ለመጠበቅ ግን የሪሶርስ ሪሶርሶችም የማነስ ችግሮችም አሉ። ቢሆንም ግን ባለው ሪሶርስ በትክክል ተዘጋጅቶ ባለው ዝናብ ባለው መስኖ ተዘጋጅቶ ቤላርጎ ቤላርጎ ከሚያደረገድ ያሉ ችግሮች በደቡብ ኦሞዞን ዝናብ የጠፋው ከ2012 ዓ ም ጀምሮ ባሉት ዓመታት ውስጥ ነው። ይህን ተከትሎ ከ337 ሺህ በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ቪኦኤ ከዚህ በፊት ያነጋግራቸው የደቡብ ኦሞዞን የግብርና መምሪያ ኃላፊ አቶ ባንኬሱም ገልጿል። በድርቁም ምክንያት ምርት በመጥፋቱ ሰዎችና እንስሳት ለምግብ እጥረትና ለረሃብ መጋለጣቸውን አንዳንዶቹም በዚህ ሳቢያ እንዲሁም በተያያዥ በሽታ ለይፈት መዳረጋቸውን ተናግሯል። ያው አርብቶ አደር የሚታወቀው በከብት ነው። ሁን ከብቶችም የራሱ የለም። እንዳለ ሞቶ ሞቶ አልኮል እና በዛ ምክንያት የሚበላና የሚጠጣ በማጣት ያው ወደ አስራ ስድስት ሰው ነው የሞተው። በጣም ከባድ ነው። በጣም አሳጊ ነው። በሰፈራችን ነው የሞቱ ያለው። እክለ በምን ሞተ ሲባል በደርቅ ምክንያት፣ በምን ሞተ ሲባል በደርቅ ምክንያት። እንግዲህ ሰው የሚበላው ነገር ሳጣ ይሞታል። ሆኖም የክልሉ የአርብቶ አደሮች ጉዳይ ቢሮ ኃላፊም አቶ ሎሬ ካኩታ በድርቁ ምክንያት የሞተ ሰው የለም፣ በማለት ያስተባብላሉም። ከእናቶች ጋር የሚያዝ ነገሮች፣ ከህጻናት ጋር የሚያዝ ነገሮች እጅግ በጣም እንትኖች ችግሮች እንደነበሩ አይተናል። በተለያዩ ጤና ጣቢያዎች፣ ጤና ኬላዎች ተኝቶ የታከሙት ቅድም እንዳነሳሁት እንደ ጤና ቢሮ ጤና ባለድርሻ አካል ነው ሁሉም እና እነዚህ ሰዎች በደንብ አድርጎ በጤና በኩል የተሰሩ ናቸው። ከአሁን ድረስ በሞት ደረጃ ተመዘገበ ሞት እንደ ክልል እውነት ለመናገር እንደዛ ተመዘገበ እትል የለም፣ ሞት በሰው ዘንድ ምናምን የለም። ሆኖም የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋየሱስ ተፈራም በድርቁ ምክንያት ተሪቦ የሞተ ሰው የለም ማለት አይቻልም ሲሉ የአርብቶ አደሮች ጉዳይ ቢሮ ኃላፊውን እርግጠኝነት በማስረጃ ይቃወማሉም። በምግብ እጥረት የተጎዱ በየወሩ በአማካይ ከአርባ በላይ ህፃናት በሆስፒታሉ ተኝተው እንደሚታከሙ የጠቀሱት ሜዲካል ዲሬክተሩ ህይወታቸው ያለፉ መኖራቸውም ተናግሯል። ምግብ ማጣት መራብና በምግብ እጥረት በሽታ መጠቃት የተለያዩ ነገሮች ናቸው። አንድ ሰው በምግብ እጥረት ዳሟል የሚባለው ለረዥም ጊዜ ምግብ ባልናገኘት የተነሳ ሰውነቱ እጅግ በጣም በከፍተኛ ሁኔታ ሲከሳ፣ እጃችን አካባቢ ጡንቻ በጣም ሲሳሳ ምናምን፣ እነሱ ተለክተው የምግብ እጥረት በሽታ ወይም በምግብ እጥረት ተጠቅቷል እናያለን። ግን ግን ካላዛር ከሚባለው በሽታ ጋር በተገናኘ ሙርሲ አካባቢ በሽታው ራሱ የምግብ እጥረት ፍላጎታቸው ምናምን ስለሚቀንስ በሰውነት የሚገኙት የተለያዩ ንጥረ ነገሮች የሚተጠቀመ ይቆያል። እነሱን ከተጠቅሞ ካለቀ በኋላ ነው ወደዚህ በሕክምና ሲቪየር አኪዩት ማልኒውትሪሽን ወደሚባለው ደረጃ ነው ሰዎች በረሃብ ሲል የሞቱ ወይም በምግጥረት ሚታከም ማለት ይችላል። የክልሉም የአርብቶ አደሮች ጉዳይ ቢሮ ኃላፊ አቶ ሎሬ ካኩታ ለተከታታ ዓመታት ድርቅ ባስከተለው ረሃብ ከሰባ ሺህ በላይ ከብቶች መሞታቸውን አረጋግጧል። የአስቸኳይ እርዳታ ሰጪ አካላትን ይገዛም ጠይቋል። ትልቁ ነገር በሀገራችን ያሉ ህዝቦች ለእነዚህ አካባቢዎች በጣም ከፍ ያለ ድጋፍ ቢያደርጉ በጣም ትልቅ ጥሬንም ጭምር ለማስተላለፍ ነው የሚፈልገውና ምክንያቱም አርብቶ አደር አካባቢ ቆላማ አካባቢ ነው ሁበት ቀድም ያነሳ ነው ሁልጊዜ በአራት ዓመት ውስጥ ያየ ነው ስትል ድርቅ ውስጥ ነው ያለው ስለዚህ ይሄ ላይ ድጋፍ የሚሰማ አካል ሁሉ ለሰው ድራሽ ነው ብሎ የሚያስብ አካል ሁሉ በደንብ የራሱ ድጋፍ ለነዚህ አካባቢዎች ላይ ያደርስ በጣም ተገቢ ነው ብዬ አምናለሁ አርብቶ አደሮችን ጨምሮ በክልሉ ከሶስት ሚሊዮን በላይ ዜጎች የምግብ ድጋፍ እንደሚያስፈልጋቸው የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል አዲስ በመመሰረት ላይ የሚገኘው በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅ የማንሳት እርምጃ የተጎዱ ሰዎች በሕጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ኮሚሽኑ ዛሬ ምሽት ባወጣው መግለጫ ለደረሰባቸው የንብረት ውድመት ሊካሱ የሚችሉበት መንገድም በአፋጣኝ ሊመቻች ይገባል ብሏል። እርምጃው ኢትዮጵያ ያጸደቀችውን ዓለም አቀፍ ሕግ የተጻረረ መንገድ ፍርድ እየተፈጸመ እንደሚገኝ የጠቆመው ኮሚሽኑ ይህም የመኖሪያ ቤት አልባነትን እንዳባባሰ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአዲስ አበባ ከተማ ዙሪያ የኦሮሚያ ክልል ውስጥ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ እየተከናወነባቸው ባሉ አካባቢዎች ከየካቲት 27 ቀን 2015 ዓ.ም ጀምሮ ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ዛሬ ምሽት ባወጣው መግለጫ የቤት ማፍረሱና በ በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ እንደነበረና ና በቦታው ከፖሊስ ልዩ ኃይል ና ሚሊሻ አባላት በተጨማሪ ሌሎች ዱላ የያዙ የሲቪል ሰዎች እንደነበሩ አረጋግጫለሁ ብሏል። ይህንንም ለኮሚሽኑ ቅሬታ ያቀረቡ ሰዎችን የሚመለከታቸውን የከተማ አስተዳደር ና የጸጥታ አባላት በማነጋገር እንዲሁም በለገጣፎ ለገዳዲ በሰበት አካባቢ ፉሪ ና ለቡ ተክለሃይማኖት እንዲሁም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን የገለጸው ኮሚሽኑ እርምጃው ዓለም አቀፍ ሕግን የሚጻረር እንደሆነ አብራርቷል። ስለ ህገ ወጥነቱ ሲያስረዳም እርምጃው ተገቢ ልየታ ያልተደረገበት፣ ያለበቂ ቅድመ ማስጠንቀቂያ የተከናወነ አድላዊ መሆኑን አብራርቷል። በተጨማሪም ቤቶችን በማፍረስ ሂደት ውስጥ እስር፣ የአካልና የስነ ልቦና ጉዳት እንዲሁም እንግልት ስለመድረሱ አመልክቷል። ፊሊዶሮ በተባለ ቦታ ላይ በተደረገው የቤት ፈረሳ የሰው ህይወት ስለማለፉ መረጃ እንደደረሰውም የገለጸው ኢሰመኮ ይሁን እንጂ የከተማ አስተዳደሩ ከፖሊስ ጋር በነበረ ግጭት መጠነኛ የአካል ጉዳት የደረሰባቸው ሰዎች ሊኖሩ ቢችሉም የሞተ ሰው ግን የለም ማለቱን ኮሚሽኑ አስታውቋል። ሆኖም ይህን በተመለከተ ክትትል እያደረገ እንደሚገኝ ኮሚሽኑ ባወጣው መግለጫ ጠቁሟል። ከእስር ጋር በተያያዘ ደግሞ ይህ መግለጫ እስከተሰጠበት ጊዜ ድረስ የታሰሩ ሰዎች እንዳሉ ለማወቅ ተችሏል ብሏል። የማፍረስና የግዳጅ የማንሳት እርምጃው በርካታ ቤተሰቦችን ለከፍተኛ የኢኮኖሚና ማህበራዊ ቀውስ ዳርጓል። ተማሪዎች ከትምህርታቸው ለማቋረጥ ተገደ ደዋል በርካታ ቤተሰቦች የዕለት ተዕለት ተግባራቸውን ማከናወን የማይችሉበት ሁኔታ ተፈጥሯል። በርካታ ቤተሰቦች ተፈናቅለው ወደ ሌሎች ቦታዎች ለመሄድ ተገደዋል። ከፊሎቹም መንገድ ላይ ወድቀዋል ወይም በተለያዩ የሀገር ውስጥ መጠለያ ጣቢያ በመሰብሰብ የመንግስት እርዳታ ለመጠባበቅ ተገደዋል ሲልም የኮሚሽኑ የችግሩን ጥልቀት አብራርቷል። ስለሆነም በዚህ የማፍረስና በግዳጅ የማንሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ የሚችሉበት መንገድ እና ለደረሰባቸው የንብረት ውድመት ሊካሱ የሚችሉበት መንገድ በአፋጣኝ ሊመቻች ይገባል በማለት አሳስቧል። የኢሰመኮ ማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ኢመደበኛ ይዞታዎችን መከላከል የመንግስት ኃላፊነት ቢሆንም የማፍረስና በግዳጅ የማንሳት እርምጃዎች ሰዎች ህይወታቸው እንዲናጋና ቤተሰብ እንዲበተን የሚያደርግ መሆን የለበት የሚያስፈልጉበትም የልቁንም ማህበራዊና ኢኮኖሚያዊ መብቶች የተከበሩበትን አሰራር መሆኑን ማረጋገጥ ይገባል ማለታቸውም በመግለጫው ላይ ተጠቅሷል። አድማጮች የዚህ ዜና ዝርዝር ተጨማሪ መረጃዎች ታክለውበት በነገው ምሽት ፕሮግራማችን ላይ የሚቀርብ ይሆናል። ወደ ተከታዩ ዘገባ ነው የምናልፈው። ጎቡ ሀዊሌ የከረዩ አባ ገዳዎች አባል ባለፈው ቅዳሜ በመንግስት የጸጥታ ኃይሎች ድብደባ ከደረሰባቸው በኋላ ባለፈው ሰኞ ህይወታቸው ማለፉን ነዋሪዎችና ቅርብ ዘመዶቻቸው ተናገሩ። ጎቡ ሀዊሌ በምስራቅ ሸዋ ዞን ፈንታሌ ወረዳ ጡጡጥ ቀበሌ ማህበር ልዩ ስሙ ካራ በሚባል ቦታ መደብደባቸው የተነገረ ሲሆን ከእርሳቸው ጋር የነበሩ የገዳ ስርዓት ተሳታፊዎች ላይም ጉዳት መድረሱን ነዋሪዎች ኃላፊዎች ለአሜሪካ ድምጽ ተናግረዋል። ይህን ጉዳይ በተመለከተ የአሜሪካ ድምጽ ከመንግስት ኃላፊዎች ምላሽ ለማግኘት ያደረገው ሙከራ አልተሳካም። የኢትዮጵያ ሰብዓዊ መብት ኮሚሽን ስለ ሁኔታው መረጃ እንደደረሰው ገልጾ አሁን መረጃ በማሰባሰብ ላይ እንደሚገኝ ገልጿል። ገልሞ ዳዊት ተጨማሪ አለው አንድ ስማቸው እንዲጠቀስ ያልፈለጉ የሟቹ የቅርብ ዘመድ መሆናቸውን በስልክ የገለጹ ግለሰብ ምስራቅ ሸዋ ዞን ፈንታለ ወረዳ ውስጥ ነዋሪ የሆኑ የከረዮ አባገዳዎች አመራር አባል አቶ ጎቦ አዊሌ ባለፈው ቅዳሜ በመንግስት የጸጥታ ኃይሎች በደረሰባቸው ድብደባ ሕይወታቸው ማለፉን ተናግረዋል። አስተያየት ሰጪው መነሻው በግልጽ ባልጠቀሱት ምክንያት በዕለቱ ወደ 18 የሚሆኑ አዛውንቶች ድብደባ እንደደረሰባቸው የገለጹት አቶ ጎቡ ላይ የደረሰው ጉዳት ግን ከፍተኛ ስለነበር ህይወታቸው ማለፉን ተናግረዋል። ሆዱና ጭንቅላቱ ላይ በሰደፍ ተመቷል። በተለይ ሆዱ ላይ የተመታው ምት ነው ህይወቱ እንዲያልፍ ምክንያት የሆነው። ሐኪም ቤትም ተደብድቦ በሁለተኛ ቀኑ ነው የደረሰው። ሟቹ ጉቧዊሌ በገዳ ስርዓት ውስጥ አባሰበታ በመባል የሚታወቁ እንደነበር የገለጹት ትኛው አስተያየት ሰጪ አባሰበታ ማለት ደግሞ አባ በኩ በሌለበት የገዳ ስርዓትን የሚመራ ማለት መሆኑንም አብራርተዋል። በወረዳው ለድብድብና ግድያ የሚያበቃ የጸጥታ ችግር በአካባቢው እንዳልነበር የገለጹት የፈንታለ ወረዳ ነዋሪው ነገር ግን ከሁለት ቀን በፊት በቦሰትና በምርቴ ወረዳዎች አዋሳኝ ቦሌ በሚባል ቦታ በመንግስት የጸጥታ ኃይሎችና በአካባቢው እንደሚንቀሳቀሱ በሚናገረው መንግስት በሽብርተኝነት የፈረጃቸው የኦሮሞ ነጻነት ሰራዊት መካከል ግጭት እንደነበረ ተናግረዋል። ከሁለት ቀናት በፊት በመንግስት ጸጥታ ኃይሎች እና በኦሮሞ ነጻነት ተዋጊዎች መካከል ችግር ተፈጥሮ ነበር። ይህ አሁን ጥቃት ከተፈጸመበት ቦታ ይርቃል። እናም የመንግስት የጸጥታ ኃይሎች ያ ተከሰቶ ሁለት ቀን ከቆየ በኋላ ነው ወደ አባ ገዳዎች ቀዬ የመጣው። አንድ የገዳ ስርዓት ነው ያለን ብሎ የሚያምኑት ሌሎች ተጎጂዎች ሕክምና ለማግኘት ወደየትም እንዳልተንቀሳቀሱ ገልጸዋል። ነዋሪዎቹ እንደሚሉት የመንግስት የጸጥታ ኃይሎች መሳሪያ ይዞ ወደማይገባበት የአባ ገዳዎች ቀይ ገብተው ጥቃቱን እንደፈጸሙባቸው ገልጸዋል። በጉዳዩ ላይ ምላሽ ለማግኘት ከፈንታሌ ወረዳ፣ ከምስራቅ ሸዋ ዞን አስተዳደር፣ ከኮሚኒኬሽንስ ጽህፈት ቤት፣ ከኦሮሚያ ኮሚኒኬሽንስ ቢሮና ከኦሮሚያ ፀጥታና ደህንነት ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል ስለ ጉዳዩ ያውቅ እንደሆነ እየጠየቅ ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን መረጃው ቢደርሰውም ማስረጃ አሰባስቦ አለማጠናቀቁን አስታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ተከታይ ዘገባ ደግሞ በሱዳን የሚገኙ የትግራይ ስደተኞችን እንመለከታለን። በኢትዮጵያ በነበረው የእርስ በርስ ጦርነትና በትግራይ ላይ በተጣለው እገዳ ፍጻሜ ባገኘበት ወቅት ወደ ሱዳን ተሰደው የነበሩ ቤተሰቦች ከትግራይ ሳይወጡ የቀሩ ቤተሰቦቻቸው ጋር ለማገናኘት ዓለም አቀፉ የቀይ መስቀል ኮሚቴ እየሰራ ነው። የአሜሪካ ድምጹ ሄነሪ ዊልከንስ አንድ በካርቱም የሚኖርና ቤተሰቦቹን ፍለጋ ላይ ያለ ወጣት አግኝቶ አነጋግሯል። ዝርዝሩን እንግዶ ወልድ ያቀርበዋል። ከትግራይ የመጡና ለረጅም ጊዜ ካርቱም የሚኖሩ የትግራይ ማኅበረሰብ አባላትን ለሁለት ዓመታት የተካሄደውን ጦርነት ሸሽተው የመጡ አዲስ ስደተኞች እየተቀላቀሏቸው ነው። ጦርነቱ ባለፈው ጥቅምት በተደረሰው የሰላም ስምምነት ቢቋጭም አሁንም ከድንበር አካባቢ ካሉ የስደተኛ መጠለያዎች ወደ ካርቱም የሚመጡ አሉ። ጌታቸው ከእነዚህ አንዱ ነው። የእርሱንም ሆነ የቤተሰቡን ደህንነት ለመጠበቅ ቪኦኤ እውነተኛ ስሙን አይጠቀምም። አሁን በትግራይ የስልክና ኢንተርኔት አገልግሎት በመመለሱ እንደ ጌታቸው ያሉ ስደተኞች በጦርነቱ ወቅት የተለያዩአቸውን ቤተሰቦች በመፈለግ ላይ ናቸው። ጌታቸው ጦርነቱ ከተጀመረ ወዲህ የትግራይ ኃይል አባል የሆነውን አባቱን አይቶ አያውቅም። ሰራዊት ውስጥ ነበር፣ ወታደር ነበር፣ ግን ይኑር ይሙት አናውቅም። መረጃ የለንም። ቤተሰቤም አባቴን ማግኘት አልቻለም። የምጠይቀው ሰው የለም። የዓለም አቀፉ የቀይ መስቀል ኮሚቴ ባለሙያዎች እንደ ጌታቸው ያሉ ሰዎች ቤተሰባቸውን እንዲያገኙ በመርዳት ላይ ናቸው። አንድሬያስ ሻዲን በዓለም አቀፉ የቀይ መስቀል ኮሚቴ ባለሙያ ናቸው። ቤተሰባቸው ወይም ሌላ የቅርብ ሰው ከጠፋባቸው የሚያገኙበትን አገልግሎት እንሰጣለን። ከውጭ መልእክት እንቀበላለን ከዚህም እንልካለን። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ እንዲንቀሳቀሱ ከተፈቀደላቸው የሰብአዊ ድርጅቶች አንዱ ነው። በጦርነቱ የተሳተፉ ሁለቱም ወገኖች የሰብአዊ ወንጀል ፈጽመዋል የሚል ክስ ይቀርብባቸዋል። በትግራይ ተፈጽመዋል የተባለው የዘር ማጥራት መጠን ግን እስካሁን አይታወቅም። የኢትዮጵያ ባለሥልጣናት፣ ጋዜጠኞችና የሰብአዊ መብት መርማሪዎች ወደ ትግራይ እንዲገቡ አይፈቅዱም። ዓለም አቀፉ የቀይ መስቀል ኮሚቴ የተጠፋፉ ሰዎችን ለማገናኘት የሚጠቀምበት አገልግሎት በትግራይ የተፈጸመውን ሰቆቃ መጠን በተመለከተ ዝርዝር መረጃ ይኖረው እንደው ቪኦኤ ጠይቆ ነበር። ፓስካል ኩታት በሱዳን የዓለም አቀፉ የቀይ መስቀል ኮሚቴ ልዑክ መሪ ናቸው። ይህን በተመለከተ ዝርዝር መረጃ የለንም፣ ነገር ግን በሺህ የሚቆጠሩና በቤተሰብ አባላቸው የሚፈለጉ ሰዎች አሉ። በደርዘን የሚቆጠሩና መፍትሔ ያላገኝንላቸው ጉዳዮችም አሉ። በእርግጥ መፍትሔ የምንሰጥባቸው ጉዳዮች እየጨመሩ ይመጣሉ። ኩታት እንደሚሉት አንዳንድ ጉዳዮችን መፍትሔ ለመስጠት ረጅም ጊዜ ይወስዳል። እሱም መፍትሔ ከተገኘ ነው። ጌታቸው ግን በሻዲን እየተረዳ ፍለጋውን ቀጥሏል። አያቶችን ደውዬ አባቴ የት እንዳሉ ጠየቁ። ምንም የሚያውቁት ነገር የለም። በጦርነቱ ምክንያት ቤተሰቤ ማግኘት አልቻልኩም ካለ እነርሱ ምኖር አልችልም። ፍለጋው ውጤታማ የመሆን እድል የለውም። እርሱ ግን ተስፋ አይቆርጥም። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቅና ወደ ሁለተኛው አጋማሽ ነው የምናልፈው። ወደ ሁለተኛው አጋማሽ ለመጀመሪያ እንዲሆን አርገን ወደ ያዝ ነው ቀነበር እንለፍ ጠቅላይ ሚኒስትር አብይ አህመድ ባለፉት ስድስት ወራት በኢትዮጵያ ያለው ሰላም መሻሻል አለ ማለታቸውን የተለያዩ የተቃዋሚ ፓርቲ አባላቶች ተቹ። ጠቅላይ ሚኒስትሩ በቅርቡ ለሕዝብ እንደራሴዎች በምክር ቤት ማብራሪያ ሲሰጡ አሁን ያለው የሰላም ሁኔታ ካለፉት ስድስት ወራት በእጅጉ የተሻለ ነው ብለው ነበር። በዚህ ላይ አስተያየታቸውን የሰጡን የተቃዋሚ የፖለቲካ ፓርቲዎች አመራሮች ከሰሜን ኢትዮጵያው ጦርነት መቆም ውጭ በሌላው የሀገሪቱ ክፍል ያለው የሰላም እጦት መሻሻል አላሳየም ብለዋል። በአሁኑ ወቅት የሰላም እጦት ካለባቸው አካባቢዎች ዋነኛ በሆነው የኦሮሚያ ክልል ከሚንቀሳቀሰው የታጠቀ አማጺ ቡድን ጋር የሰላም ድርድር ለማድረግ መንግስት የጀመረው ጥረት ዘላቂ መፍትሄ ሊያመጣ በሚችል መልኩ ሊመራ እንደሚገባም አስተያየታቸውን ሰጥተዋል። ኬኔዲ አባተ ተጨማሪ ያለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሕዝብ ተወካዮች ምክር ቤት ማክሰኞ መጋቢት 19 ባካሄደው መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው በርካታ ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል ደግሞ በሰላምና ደህንነት ላይ ትኩረት ያደረጉት ዋነኞቹ ናቸው። በኢትዮጵያ የተለያዩ ስፍራዎች ካለው የሰላም መደፍረስ ጋር ተያይዞ ዜጎች ህይወታቸውን እስከ ማጣት የሚደርሱ የሰብአዊ መብት ጥሰቶችን እየተጋፈጡ መሆናቸውን ከቦታ ቦታ መንቀሳ መንቀሳቀስና በሰላም ወጥቶ መግባትም ከጊዜ ወደ ጊዜ አዳጋችነቱ እየጨመረ መሄዱን ጥያቄ ያነሱ የምክር ቤቱ አባላት ገልጸዋል። ይሁን እንጂ ጠቅላይ ሚኒስትሩ በሰጡት ምላሽ አሁን ያለው የሰላም ሁኔታ ካለፉት ስድስት ወራት በእጅጉ የተሻለ ነው ብለዋል። በመጀመሪያ ኢትዮጵያ ውስጥ የዛሬ ስድስት ወር ከነበረው የሰላም ሁኔታ በእጅጉ የተሻለ የሰላም ሁኔታ አለ። የዛሬ ስምንት ወር ከነበረው በእጅጉ የተሻለ ሁኔታ አለ። ሰላም አንጸራዊ ነው። ወደ ተሟላ ሰላም ለመሄድ በርካታ ስራ መስራት የሚኖርብን ቢሆንም በንጽጽር ግን የሰላም ሁኔታው ሻል ያለ መሆኑን የተከበሩ የተከበራችሁ የምክር ቤት አባላት የሚጠፋችሁ ባይሆንም በድሚ ማስታወስ አስፈልጋል። በሰሜኑ የሀገራችን ክፍል የነበረው በርካታ ሰዎችን የፈጀ የነበረው ጦርነት መቆሙ አንድ ስቴፕ ወደፊት የወሰደ እንዲሁም በተለያየ አካባቢ ጥያቄዎችን በዚሁ አግባብ ከባለፈው የተሻለ ተብሎ ሊታይ ይችላል። የጠቅላይ ሚኒስትሩን ማብራሪያ በተመለከተ ለአሜሪካ ድምፅ አስተያየታቸውን የሰጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች ከሰሜኑ ጦርነት መቆም ውጭ በሌላ የሀገሪቱ ክፍል ያለው የሰላም እጦት እንደቀጠለ ነው በማለት የጠቅላይ ሚኒስትሩን አስተያየት ተችተዋል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ስራ አስፈጻሚ አባል ናቸው። ጠቅላይ ሚኒስትሩ እርግጥ በሰሜኑ ሀገራችን ሲደረግ የነበረው የሁለት ዓመት ጦርነት ሳውዝ አፍሪካ ተደርጎ በነበረው እርቅ ጦርነቱ የቆመ ይመስላል። ነገር ግን ወደ ምዕራቡ ኦሮሚያ፣ ደቡብ፣ በሁሉም ቦታ ጦርነት እየተፋፋመ ነው። በተለይ ኦሮሚያ ውስጥ ከዛሬ አምስት ዓመት ጀምሮ ጦርነት እየተካሄደ ነው። በየዕለቱ ከሰሜኑ ያላነሰ እልቂት እየተደረገ ነው። በየዕለቱ ሰው እየሞተ ነው እና ሰላም የለም ጤና የለም በሀገሪቷ ውስጥ ከአንድ ቦታ ወደ ሌላ ቦታ በየቦታው ሰላም የለም። ይሄ ደግሞ ፍጹም ሰላም ወረደ ማለትም የሚያሰኝም አይደለም። ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተወካዮች ምክር ቤት አባል የሆኑት ዶክተር አወቀ አምዛይም እንዲሁ ከሰሜን ኢትዮጵያ ውጭ ብዙም መሻሻል የለም ይላሉ። በአጠቃላይ በአገሪቷ ውስጥ ያለው ሁኔታ በመለከት የተወሰኑ ለውጦች አሉ። አንደኛው ለውጥ ከዚህ በሰሜን አካባቢ የነበረው ከፍትያ ጦርነት ጋብ ማለቱ ነው። ውጤቱ ወደፊት ምን እንደሆነ ባይታወቅም ለጊዜው ቆሟል። ግን አጠቃላይ ሁኔታው ሲታይ፣ በውስጥ በኩል ያሉ ሁኔታዎች ብዙም መሻሻል ያሳዩበት ሁኔታ የለም። በተለይ ኦሮሚያ ውስጥ ከኦሮሚያ ጋር የሚዋሰኑ አካባቢዎች ላይ፣ አዲስ አበባ ዙሪያ በየመንገዱ ወደ የትም ሲከት ሴኪሪቲ አሁንም የለም። ይህን ያህል ተሻሽሏል የሚያስብል ሁኔታ የለም። ሌላው አስተያየታቸውን የሰጡን የእናት ፓርቲ የማህበራዊ ዘርፍ ኃላፊ መምህር ኪሮስ አጥናፉ በበኩላቸው ከጠቅላይ ሚኒስትር አብይ ሪፖርት በተቃራኒው ባለፉት ስድስት ወራት አንጻራዊ ሰላም አለ ማለት አይቻልም ብለዋል። ንግግራቸውን ፓርላማ ላይ የነበረውን ሙሉ ለሙሉ ለመስማት ጥረት አድርጌ ነበር። አብዛኛው እንግዲህ እንደ ድርጅት እንዴት አድርገው እንደገመገሙት ባይገባንም፣ ለእኛ ብቻ ግን አንጻራዊ ሰላም አለ ብሎ ለመናገር የሚያስደፍር ነገር እኛ አላየንም። ምክንያቱ ምንድን ነው? አሁንም ግድያው አልቆመም። አሁንም ሰው እየታፈነ ነው። አሁንም የመናገር ነጻነት የለም። ይባስ ተብሎ ቤተ እምነቶች ጭምር ሳይቀር በጣልቃ ገብነት እየተረበሹ እየታወቁ ያለበት ጉዳይ ነው ያለ። በእኛ በኩል አንጻራዊ ሰላም አለ ብሎ ለመናገር የሚያስደፍር ነገር የለም ብለን ነው የምናምነው። ለምሳሌ የሰሜኑን ጉዳይ ነው። በምን አይነት መንገድ ነው እርቁ እየተከናወነ ያለው? ምንድን ነው ዝርዝር ሂደቱ? ኢትዮጵያ ህዝብ አያውቀውም። ፖለቲካ ፓርቲም አያውቀው? ምንድን ነው እየሆን ያለው ስለዚህ ስጋት ውስጥ ሆን ያለን ስለዚህ ቢያንስ በአንድ ሀገር ውስጥ አንጻራዊ ሰላም አለ ተብሎ ሊነገር የሚቻለው የህግ የበላይነት ሲከበር ነው ሁለተኛው ደግሞ የሰብአዊ መብት መጠበቅ ሲችል በአሁኑ ወቅት የሰላም እጦት ካለባቸው አካባቢዎች በቀዳሚነት የሚነሳውን የኦሮሚያ ክልልን የሰላም ችግር ለመፍታት በክልሉ ከሚንቀሳቀሰውና መንግስት ሸኔ ብሎ ከሚጠራው ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድን ጋር የሰላም ድርድር ለማድረግ መንግስታቸው ኮሚቴ አቋቁሞ እየሰራ እንደሚገኝ ጠቅላይ ሚኒስትሩ መግለጻቸውን መዘገባችን ይታወቃል። በተደጋጋሚ የሰላም ድርድር ለማድረግ ሞክረው ታጣቂ ቡድኑ በአንድ ጥላ ስር የተደራጀ ባለመሆኑ እንዳልተሳካላቸውም ጠቅላይ ሚኒስትሩ ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡን የኦፌኮ ስራ አስፈጻሚ አባል አቶ ሙላቱ ገመቹ የመንግስት እርምጃ መልካም መሆኑን ገልጸው ነገር ግን ለስኬታማነቱ ገለልተኛ አካል በአደራዳሪነት መሳተፍ አለበት ይላሉ። እንግዲህ ኦኤልፍ ወይም ደግሞ ኦኤል የጠየቀው ነገር አለ። የገለልተኛ የሆነ አካል የሚያቀራርባቸውን አካል መፍጠር ነው። በገለልተኛ አካል ተቀራርበ መነጋገር እንፈልጋለን ካሉ እነዚህም ይህንን ለማድረግ ቅድመ ሁኔታዎችን ሁሉ አድርጎ ከዛ በኋላ ለሰላም እጅን ዘርግቶ መቀበል ነው። ስለዚህ በመንግስት በኩል ዋስትና ሊሰጣቸው ይገባል። እነሱም ጠበንጃቸውን አስቀምጦ ለዋስትናው ተገቢ የሆነ መልስ መስጠት ይገባቸዋል። ስለዚህ በመሃሉ ደግሞ ከሁሉም ገለልተኛ የሆነ አካል፣ አስታራቂ አካል፣ የማይወግን አካል ሊያቀራርባቸው ይገባል። በሰሜኑ ከትግራይ ጋር የተደረገው መካኒዝም ለዚህም ይሰራል ብዬ አስባለሁ። የእናት ፓርቲ የማህበራዊ ዘርፍ ኃላፊ መምህር ኪሮስ አጥናፉም ችግሩን በንግግር መፍታት እንደሚያስፈልግ ያላቸውን እምነት ገልጸዋል። ኦሮሚያ ክልል ሰፊ ነው፣ ቆዳ ስፋቱም ብዙ ህዝብ ይኖርበታል። የህዝብ በብዙ አይነት ውጣ ውረድ ውስጥ ሲኖር እየኖረም ያለ ህዝብ ነው። እንኳን እንደዚህ አይነት የታጠቀ ኃይል በየቀኑ ሾ መቶዎችን በጅምላ እየገደለ እና እየቀበረ ባለበት ሁኔታ ውስጥ አይደለም። በመደበኛ ህይወት እንኳን የተረጋጋ አኗኗሪ ያለበት አካባቢ አይደለም። ይህ እስከማውቀው ድረስ አካባቢ በደንብም ስለማውቀው ብቻ ግን፣ ቢሆን ቢሆን እንደኛ ምኞት በመነጋገር ችግሮችን መፍታት የማያዳግም መፍትሄ የምላሽም ነው ብለን አምናለው ምናምናለን። ከዚህ ውጭ የሚደረጉ ነገሮች ተጎጂዎቹ ንጹሀን ናቸው። ከዚህ አኳያ አዋጪ አይደለም እንደ ሀገርም አይጠቅመንም። ጠቅላይ ሚኒስትር አብይ ከቡድኑ ጋር ሰላማዊ ድርድር ለማድረግ መንግስታቸው በሂደት ላይ መሆኑን ከገለጹ በኋላ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት በዩናይትድ ስቴትስ ቨርጂኒያ የሚገኙት ኦዳ ተርቢ ለቪኦኤ በሰጡት ቃል የሰላም ድርድር ብሎ እኛ ጋር የመጣ አካል የለም። በዚህ ሁለት ወር ውስጥ የታጣቂዎችን አመራሮች በተናጥል የማነጋገር አካሄድ ነበር። እሱ ደግሞ በጥርጣሬ የምንመለከተው እንጂ የምንቀበለው አይደለም ብለዋል። ይሁን እንጂ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና የኢትዮጵያ አምባሳደር የነበሩት ቲቦር ናዥ የኢትዮጵያ መንግስት ከኦሮሚያ ነጻነት ሰራዊት ጋር ለመነጋገር የጀመረው ጥረት የሚበረታታ ነው ሲሉ አድናቆታቸውን ገልጸዋል። በኦሮሚያ ክልል እንዲሁም በሌሎች አንዳንድ ክልሎች ካሉ ታጣቂ ቡድኖች ጋር ለመነጋገር ከሚደረገው ጥረት በተጨማሪ የሰላም ችግርና ስጋት ባለባቸው አካባቢዎች የጸጥታ ኃይሎችን ማሰማራት ሌላው መንግስት እየወሰደ ያለው እርምጃ መሆኑን ጠቅላይ ሚኒስትር አብይ ተናግረው ነበር። ይህ እርምጃ በአንዳንድ አካባቢዎች አንጻራዊ ለውጥ አምጥቷል የሚሉት የኢዜማው የተወካዮች ምክር ቤት አባል ዶክተር አወቀ አምዛዬ፣ ሆኖም ዘላቂ መፍትሄ ላይ ማተኮር እንደሚያስፈልግ ገልጸዋል። ለምሳሌ አማሮ አካባቢ የተወሰነ የጦር ኃይል የገባበት ሁኔታ አለ። ያ የጦር ኃይል ስለገባ ትንሽ የሸነ እንቅስቃሴ ገታ ያለበት ሁኔታ በሌሎችም አካባቢዎች አሁን ለምሳሌ ወደ ሰሜን ይሄ አጣዬ፣ ሸዋሮ ቤት እስከ ከሚሰ የነበረው ሁኔታ ብዙም ተሻሽሏል ባይባልም ጦር ሰራዊት መጥቶ አሁን እዛ አካባቢ ሰፍሯል። አንጻራ የሆነ ነገር ነው። አሁን የምናወራው እንደ አንድም ቀን በሰላም ማደር ሁለትም ቀን ሶስትም ቀን በሰላም መተንፈስ ከምል አንጻር ነው እንጂ ይሄ ያለውጥ መጥቷል ማለት አይደለም። አሁንም ሰው እንዳስፈለገው መጓዝ አይችልም። ነገሮች ከነበሩበት ብዙም አልተለዩም። ስለዚህ የሕግ የበላይነት እንዲሰፍን የግድ ኮንስቲቱሽናል ሪፎርም ያስፈልጋል የምለው የራሴ አስተያየት። ዘላቂ ሰላምን ለማረጋገጥ በሚል መንግስት የሰሜን ኢትዮጵያውን ጦርነት ጨምሮ በተለያዩ አይነት ውጊያዎች ባለፉ ክልሎች ውስጥ የትጥቅ ማስፈታት ስራ ለማከናወን የፕሪቶሪያውን ስምምነት ተከትሎ በቅርቡ በተቋቋመው የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በኩል እንቅስቃሴ ማድረግ መጀመሩ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ቁጣትር በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ላይ ወደ እናንተ የምናደርሰውን የአሜሪካ ድምፅ ዝግጅቶቻችን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየቶች ካሏችሁ ለማጋራት ወይም ደግሞ በፕሮግራሞቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 ተመልሰናል። ዝግጅታችን አሁንም ይቀጥላል። ተከታዩ መሰናዷችን ደግሞ በጋምቤላ ውስጥ የተገነባ አንድ የውሃ ፕሮጀክት በስደተኞችና በነዋሪዎች መካከል ትስስር ፈጥሯል ይለናል። የተባበሩት መንግስታት ድርጅት የስደተኞች መርጃ ተቋም ዩኤንኤችሲአር በኢትዮጵያ ጋምቤላ ክልል ኢታንግ ከተማ ያስገነባው አዲስ የውሃ ፕሮጀክት በአካባቢው ተጠልለው የሚኖሩ ስደተኞችን ጨምሮ ከ260 ሺ በላይ የሚሆኑ የአካባቢው ነዋሪዎች ተጠቃሚ ያደረገ ፕሮጀክት ሲሆን ፕሮጀክቱ ስደተኞች እና በስጠጓቸው ማህበረሰቦች መካከል ያለውን ትስስር ለማጠናከር ያለመ እንደሆነም ተገልጿል። ዘገባው የአሶሲኤትድ ፕሬስ ነው፣ ቀጥሎ ይቀርባል። የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም ዩኤንኤችሲአር በጋምቤላ ክልል በሚገኘው ኢታንግ ከተማ የገነባው አዲስ የውሃ ፕሮጀክት አገልግሎት መስጠት ከመጀመሩ በፊት የአካባቢው ነዋሪዎች ንጹሕ ውሃ ለማግኘት ይቸገሩ ነበር። አሬት በውሃ ችግር ይሰቃዩ ከነበሩ የአካባቢው ነዋሪዎች መካከል አንዷ ናት። በፊት ውሃ የምንቀዳው ከወንዝ ስለነበረ እንዲሁም ንጹሕ ስላልሆነ በጣም እንቸገር ነበር። በተለይ ደግሞ ደረቅ በሚሆንበት ወቅት ውሃው በጣም ይቆሽሻል። እናም ለመጠጣት እጅግ ያስቸግራል። ግን ሌላ ለንጹሕ ውሃ የሚያገለግል ምንጭ ስላልነበረ እንጠጣዋለን። አሁን ግን ይህን ንጹሕ ውሃ በማግኘታችን በጣም ተደስተናል። በጣም እያገዘን ነው። ዩኤንኤችሲአር በደቡብ ምስራቅ ኢትዮጵያ ጋምቤላ ክልል የገነባው ደህንነቱ የተጠበቀ አስተማማኝና ተመጣጣኝ ዋጋ ያለው የመጠጥ ውሃ በአካባቢው የሚኖሩ ስደተኞችና የሚያስተናግዷቸው ማህበረሰቦች በቀላሉ እንዲጠቀሙት ሆኖ ነው የተሰራው። የኢታንግ ከተማ ውሃ አገልግሎት ፕሮጀክት በአካባቢው ለረጅም ጊዜ የኖረውን የውሃ ቀውስ አስወግዶ ዘላቂነት ያለው የውሃ አቅርቦት እንዲኖር አስችሏል። የዩኤንኤችሲአር የኢትዮጵያ ወኪል ፓትሪክ ኦኬሎ እንደሚሉት በአሁኑ ወቅት ፕሮጀክቱ ከ230 ሺ በላይ ለሚሆኑ የማህበረሰቡ ነዋሪዎች ንጹህ ውሃ በቧንቧ አማካኝነት የሚያቀርብ ሲሆን አብዛኞቹ የፕሮጀክቱ ተጠቃሚዎች ስደተኞች ናቸው። ሴቶችና ልጃገረዶችም ውሃ ለማግኘት ረጅም ርቀት መጓዝ ሳያስፈልጋቸው በመኖሪያ ቤቶች ውስጥ ውሃ መቅዳት ችለዋል። ይህ ፕሮጀክት በአሁኑ ወቅት ለስደተኞችና እያስተናገዳቸው ላለው ማህበረሰብ ውሃ ያቀርባል። በዚህም በሶስቱ የስደተኛ መጠለያ ጣቢያዎች የሚኖሩ 230 ሺ ስደተኞችና በዚያው አካባቢ የሚኖሩ 30 ሺ ሰዎች ተጠቃሚ ሆነዋል። ዩኤንኤችሲአር እንደሚለው የውሃ ፕሮጀክቱ በስደተኞችና በተቀባይ ማህበረሰቦች መካከል ያለውን ትስስርም የሚያጠናክር ሲሆን በውሃ ንጽህናና ንጽህና አጠባበቅ ላይ የሚሰራው ፕሮጀክት በሽታን ለመከላከልና በተለይ ስደተኞች መደበኛ የውሃ አቅርቦት እንዲያገኙ የሚያስችል የሰብአዊነት እርዳታ አካል ነው። ሰብአዊ እርዳታ ተቋማትና የልማት ድርጅቶች እንደ አውሮፓውያን አቆጣጠር በ2014 ዓ ም ደህንነቱ የተጠበቀ ውሃ ለማቅረብ ሲሉ የጀመሩት ይህ ፕሮጀክት ከባሮ ወንዝ አጠገብ ከሚገኙ የውሃ ጉድጓዶች የሳበውን ውሃ ማህበረሰቡ አቅራቢያ ወዳሉ ማጠራቀሚያዎች ያስገባል። ኦኬሎ እንደሚሉት ፕሮጀክቱን በኢትዮጵያ ስደተኞች የሚያስተናግዱ ሌሎች አካባቢዎችና ሀገራት ላይም ለመተግበር እየተሰራ ይገኛል። ይህ ፕሮጀክት ለስደተኞችና አብረዋቸው ለሚኖሩ አስተናጋጅ ማህበረሰቦች እጅግ አስፈላጊ ነው። ስደተኞቹና ማህበረሰቡ አብረው በሰላም መኖር እንዲችሉ ያግዛል። ከዚያ ባለፈ ግን የሕዝቡን ጤናና የኑሮ ሁኔታ በማሻሻል እንዲሁም ኑሯቸውን መገንባት እንዲችሉ በማገዝ ህይወታቸውን እየለወጠ ነው። ፕሮጀክቱ በአካባቢው ተጠልለው የሚኖሩ ስደተኞችም የህብረተሰቡ አካል መሆናቸው እንዲሰማቸው ከማድረጉ በላይ ለህይወት አስፈላጊ የሆነውን ውሃም በቀላሉ እንዲያገኙ እንደሚያግዛቸው ይናገራሉ። ራቼል ከደቡብ ሱዳን ተፈናቅላ የመጣች ስደተኛ ናት። ራቼል አክላ ከውሃ በተጨማሪ የትምህርት አቅርቦትን ቢኖር የስደተኞቹንም ሆነ የማህበረሰቡን ህይወት መቀየር እንደሚችል ትገልጻለች። የትምህርት እድልም ማግኘት ብንችል ለሚያስተናግደን ማህበረሰብም የትምህርት እድል ይከፈትለታል። ለእኛ መተዳደሪያ የሚሆንን ነገር ስናገኝ የእነሱም ማህበረሰብ ይደርሰዋል። ምክንያቱም ተመሳሳይ ችግሮች ናቸው ያሉብን። የሚደርስብን ተጽዕኖም ተመሳሳይ ነው። የውሃ ፕሮጀክቱን የሚመሩት የአካባቢው ባለስልጣናት ሲሆኑ ከሰብአዊ እርዳታ ተቋማትም ድጋፍ ይደረግላቸዋል። ተመሳሳይ ፕሮጀክቶችን የመስራትና ተጨማሪ ሰዎችን በስፋት የመድረስ እቅድም መያዙ ተገልጿል። የተባበሩት መንግስታት አድማጮች ለምሽቱ ያሰናደናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሐሪክ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማጋራት አትርሱ። የዋትሳፕ ቁጥራችን 202251 ሰላሳ አምስት ዜሮ አምስት ነው። ከፊት ለፊት የመደመር ምልክትና አንድን አስቀድማችሁ በድምፅ መልእክታችሁን ቅርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ Thank